ፖሊስ በቀድሞ የሶማሌ ክልል ፕሬዚደንት አቶ አብዲ ሞሐመድ ዑመር አብዲ ኢሌ የምርመራ መዝገብ በጅምላ ተቀበሩ የተባሉ ከ ሁለት መቶ በላይ ግለሰቦችን አስከሬን ለማግኘት ምርመራ እያደረግኩ ነው ብሏል። ጽዮን ግርማ ዝርዝሩን ይዛለች። በሶማሌ ክልል ከተፈጸመው የሰብአዊ መብት ጥሰት ጋር በተያያዘ ተጠርጥረው ቀደም ሲል በቁጥጥር ስር የዋሉት የቀድሞ የሶማሌ ክልል ርዕሰ መስተዳድር የነበሩት አብዲ መሐመድ ኡመር ወይም ደግሞ መሐመድ ኢሌ በሚል ስማቸው የሚታወቁት የምርመራ መዝገብ ላይ ፖሊስ ለምርመራ የሚሆን ተጨማሪ ጊዜ ሲጠይቅ ይቀሩኛል ካላቸው ነገሮች ውስጥ አንዱ በጅምላ ተቀበሩ ያላቸው ከሁለት መቶ በላይ የሚሆኑ አስክሬኖችን የመለየት ጉዳይ ነው። ፖሊስ ጥቅምት 29 2011 ዓ.ም ተጠርጣሪዎቹን ፍርድ ቤት ሲያቀርብ በኦሮሚያ እና በሶማሌ ክልሎች አዋሳኝ አካባቢ ሁለት መቶ በላይ የሚሆኑ ግለሰቦች ተገድለው በጅምላ መቀበራቸውን ይህን ድርጊት መፈጸሙን የሚያረጋግጥና የመለየት ስራ መስራት እንደሚቀረው ለፍርድ ቤቱ አስታውቆ ነበር። ይህንን ጉዳይ ለማጣራትና ይህ አስክሬን ተገኝቷል አልተገኘም የሚለውን ለመጠየቅ ወደ ፌዴራል ፖሊስ ወንጀል ምርመራ መምሪያ ምክትል ኮሚሽነር ጄኔራል ተኮላ ይፎክሩ ጋር ደውለን ነበር። እርሳቸውም የምርመራ መዝገቡን በአግባቡ ለማየት በሰጡን ጊዜ መሰረት ዛሬ ማምሻውን በድጋሚ አግኝተናቸዋል። የምርመራ መዝገቡን ጠቅሰው እንደሚሉት ሁለት መቶ ሰዎች ተገድለው በጅምላ ተቀብረዋል የሚለው በጥቆማ የመጣና ገና በማስረጃ ያልተረጋገጠ ጉዳይ ነው ይላሉ። ፖሊስ ምርመራውን ሰጠራ በተለያዩ አካላት ከተለያዩ ብስብ ጋር ስለሚገናኝ እሽ ያሰባስባል። እዚያ ለምርመራ ከተላከው ቡድን እንደዚህ አይነት ጥቆማ እንዳለ ህዝቡ እንደ አይነት ጥቁማ እየሰጠ እንደሆነ ምን ያለን መረጃ አንዱ ከሁለት ሶስት ሰዎች ማንሱ ይህን የተባለን ጉዳይ በጥቁማ መልክ ሰጥተዋል፣ በጥቁማ መልክ ሰጥተዋል። ይህን እንግድ ወደ እውነታ ነው አደለም፣ በተጨባ ተፈጽመው አልተፈጸመም ብሎ ጉዳዩም የበለጠ ማረጋገጥና ምርመራ የበለጠ ማጠራት የሚጠይቅ ነው። በጣም ትልቅ ስራ የሚጠይቅ ጉዳይ ነው። ገና የተረጋገጠ ጉዳይ አለ። ጄኔራል ተኮላ መረጃ የመጣው ድርጊቱ ተፈጽሟል ከሚሉ መረጃ ጠቋሚዎች መሆኑንም ተናግረዋል። ሰዎች ጠቋሚዎች እንደሚናገሩት ከሆነ ተረሽነዋል፣ ተገለዋል፣ የሚሏቸው ሰዎች ብሔራቸው እዚያው የሶማሌ ተወላጆች ሆነው የኦብነግ የኦጋዴን ብሔራዊ ነጻነት ግንባር አባል ተብለው የተለዩ ናቸው የሚሉ ቦታዎቹ አንድ ሁለት ቦታዎች ጥቆማዎቹ አሉ ግን ከጥቁም ያለ መረጃ ነው እንጂ ገና ወደ ማስረጃም መረጋገጥ ሰፊ ስራ ይጠይቃል። ከዚህ ቀደም በዚሁ መዝገብ ላይ በክልሉ ፖሊስ ሄጎ የተባለ ህገወጥ ቡድን አደራጅተው ማለትም በዚህ መዝገብ የተጠረጠሩት አብዲ መሐመድ ኡመር በማደራጀትና በማስታጠቅ ዘርን ሃይማኖትንና ቀለምን መሰረተ ያደረገ የጅምላ ጭፍጨፋ ወንጀል ፈጽመዋል በሚል መጠርጠሩን ተናግሮ ነበር። ከዚህ ጋር በተያያዘም ሌላ መቃብር የጅምላ መገኘቱን በተመለከተ ጄኔራል ተቆላን ጠይቂያቸው ነበር የሀምሳ ሰዎች የጅምላ መቃብር መገኘቱና ይህም በሐምሌው ጥቃት በከ ከተማ ውስጥ ከተለያዩ ብሔር ብሔረሰቦች ጅጅጋ ከተማ በሚኖሩ ላይ ጥቃት ከተፈጸመ በኋላ እነዚህ ሰዎች በሶስት የተለያየ ቦታ ላይ በጅምራ ተቀብረው አስክሬናቸው ተገኝቷል ብለዋል። ሶስት ቦታ ነው። ከአንዱ ቦታ ላይ ብቻ ግን ቦታ ላይ ግን አንድ ቦታ ላይ ወደ ሰላሳ ስድስት ተገኘበታል። ፖሊስ ይህንን የምርመራ መዝገቡን በተመለከተ ሁለት መቶ ሰዎች ተገደሉ የተባለውን አጣርቶ እንዲመጣ ፍርድ ቤቱ ተጨማሪ የአስራ አራት ቀን ሰጥቶታል። በቅርቡ በዚህ ቀጠሮ ምርመራውን ይዞ እንደሚመጣ ፖሊስ ገልጾልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።